ለሁለቱ ስዊድናውያን ጋዜጠኞች የተሰጠው ይቅርታ ለእኛ ቤተሰቦች የሚሰጣል በሚል እየተጠባበቁ መሆኑን በነ ኤልያስ ክፍሌ የክስ መዝገብ የተፈረደባቸው ሦስት ታሳሪዎች ቤተሰቦች አስታውቀዋል። የአውራምባ ታይምስ ጋዜጣ ምክትል ዋና አዘጋጅ የነበረው ውብሸት ታየ፣ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔርና የቀድሞዋ የቅንጅት አባል የወይዘሮ ሂሮት ክፍሌ ቤተሰቦች እንዳሉት የይቅርታ ደብዳቤ ካስገቡ ሰባት ወራት ተቆጥረዋል። የፍትህ ሚኒስትርና የይቅርታ ቦርዱ ሰብሳቢ አቶ ብርሃን ኃይሉ ከጥቂት ሳምንታት በፊት ሰጥተውት በነበረ መግለጫ ደብዳቤው ስለ መቅረቡ ማረጋገጫ አልሰጡም። እስክንድር ፍሬው ከአዲስ አበባ የላከው ዘገባ አለ። በእነ ኤልያስ ክፍሌ የክስ መዝገብ ከሽብርተኝነት ጋር በተያያዘ ወንጀል ተከሰው የተፈረደባቸው ጋዜጠኞችና የፖለቲካ መሪዎች ከአንድ ዓመት በላይ ለሆነ ጊዜ በማረቢያ ቤት ይገኛሉ። በዚሁ መዝገብ ከተከሰሱት ውስጥ ጋዜጠኛ ርዮት አለሙ ይግባይ ስትል፣ ሌሎቹ የይቅርታ ጥያቄ ማስገባታቸው ይታወሳል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር፣ የአውራምባ ታይምስ ምክትል ዋና አዘጋጅ የነበረው ውብሸት ታዬና የቀድሞው ቅንጅት አባል ወይዘሮ ሂሩት ክፍሌ ናቸው። የይቅርታ ደብዳቤውን ያስገቡት የነዚህ ታሳሪዎች ቤተሰብ ቤተሰቦች ለቪኦኤ እንዳሉት እነርሱም በመወከል የይቅርታ ደብዳቤውን ያስገቡት ሁለቱ ስዊድናውያን ጋዜጠኞች ተመሳሳይ ደብዳቤ ባስገቡበት ሰሞን ነው። የ2005 የዘመን መለወጫ በዓል ምክንያት በማድረግ ለሁለቱ ስዊድናውያን ጋዜጠኞችና በሺዎች ለሚቆጠሩ ኢትዮጵያውያን የተሰጠው ይቅርታም ተስፋ ሆኗቸው እንደነበር አስረድተዋል። ደብዳቤው ከገባ ሰባት ወር እንደሆነው የተናገረችው የጋዜጠኛው ውብሸት ታየ ባለቤት ወይዘሮ ብርሃኔ ተስፋዬ አሁን ግን ሂደቱ ምን ላይ እንደደረሰ እንደማያውቁ ገልጻለች። በዛ ሰዓት ውስጥ ይሰራል የሚል ግምት ነበረ። ምክንያቱም አንደኛ የተፈረደባቸው ሰሞን ጠቅላይ ሚኒስትሩ ከዚህ በፊት ፓርላማ ላይ በዚህ ጉዳይ ላይ እንደተናገሩት፣ ያቂም በቀል አይደለም ያለብን ጥፋታቸውን አምኖ እኒህ ሰዎች ይቅርታ ከጠየቁ የማይታይበት የለም ተብሎ ያን በተናገሩት ተነስተን ነው ይቅርታው ራሱ ሊገባ የቻለው። እና ጠቅላይ ሚኒስትሩ በሰጡት ተስፋ ከመስከረም ያልፋል ብዬ ግምቱም አልነበረኝም። ውሸትም እንደዚን ሀሳብ አልነበረው። የተቃዋሚው የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር የአቶ ዘሪሁን ገብረ እግዚአብሔር ባለቤት ወይዘሮ ፎዚያ አብደላም ተመሳሳይ ሀሳብ አንጸባርቀዋል። እኔ በበኩሌ ያው ይፈታል ብዬ ነው የገመትኩት ጠቅላይ ሚኒስትራችን ነብሳቸውን ይማረው ና ብሳቸው ፓርላማ ላይ በተናገሩት ንግግር እኛ ቂመኞች አይደለንም እና ይቅርታ ጠየቁ እንለቃቸዋለን ባሉት መሰረት ይፈታሉ ብዬ ነበር የጠበቁት። ይህን ያህል ይቆያሉ ብዬ አልገመትኩም። አሁን ራሴን ያስገባሁት ኃላፊዋ አናግረው እኛ ጋና ያለው ደርሶናል ብሎ ነግሮኛል። ፍትህ ሚኒስቴር ነግሮናል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት መለየት በየትኛውም ሂደት ላይ ክፍተት ፈጥሮ እንደነበር የታሳሪዎቹ ቤተሰቦች አምናሉ። የቀድሞው ቅንጅት አባል የነበሩት የወይዘሮ ሂሩት ክፍሌ ልጅ ፍጹም መሰለ እንዳለው አሁን ግን የተጀመረው የይቅርታ ሂደት እንደሚቀጥል ተስፋ አድርገዋል። በዛች ክፍተት መዘግየቱን እናስባል። ሊፈጠር የሚችል ነገር ነው ብለም እንጠብቃለን። አሁን ግን የምንጠብቀው ነገር ምንድን ነው? የተጀመረ ጉዳይ ስለሆነ ተስፋ ተሰጥቶ ነው እዚህ ነገር ውስጥም የተገባውም ይቅርታ የሚባለው ነገር ውስጥ የነበረም ነገር ስለሆነ ከዚህ በፊትም ይሄ ነገር ታይቶልን የታሰሩ ዘመዶቻችን ቢለቀቁልን። ምክንያቱም በጣም በጉጉትና በተስፋ ነው እየጠበቁ ያሉት። በአስቸኳይ ቢያልቅልል ነገር ጥሪያቸውን አሰሙ። የስዊድኖቹ ጋዜጠኞች በይቅርታ መፈታት ጉዳይ በታሳሪዎቹ ቤተሰቦች ከተጠቀሱት ነጥቦች አንዱ ነው። በቅርቡ ለጋዜጠኞች መግለጫ የሰጡት የይቅርታ ቦርዱ ሰብሳቢ የፍትህ ሚኒስትር ብርሃን ኃይሉ የስዊድኖቹ ጉዳይ ያለቀው ቀደም ብሎ እንደሆነ ገልጸው ነበር። ስለዚህ እነዚህ ሁለት ሰዎች የይቅርታ ጉዳይ አስቀድሞ ያለቀ ነው። ጠቅላይ ሚኒስትሩ በህይወት በነበሩበት ጊዜ ስምምነት የሰጡበትና አቅጣጫ ያስቀመጡበት ነው። ያንን የሰጡትን ስምምነትና ያስቀመጡትን አቅጣጫ ነው ተግባራዊ ያደረገው አዲስ ውሳኔ አይደለም ማለት ነው። አስቀድሞ ያለቀ ነው። ለሰዎቹም የሚሰጣቸው ሰርቲፊኬት ቀደም ሲል የተሰጠ ውሳኔ ነው። ሰርቲፊኬቱ እኛ ጋር ነው የቆየው። ስለዚህ በዚህ መሰረት ተግባራዊ የሚደረግ ይሆናል ማለት ነው። የጋዜጠኛው ውብሸት ታዬ እንደዚሁም የተቃዋሚ ፖለቲከኞቹ የአቶ ዘሪሁን ገብረ እግዚአብሔርና የወይዘሮ ሂሩት ክፍሌ የይቅርታ ጉዳይ በአቶ ብርሃን ጋዜጣዊ መግለጫ ወቅት በጥያቄና መልስ ተነስቷል። አቶ ብርሃን ሀይሉ ከጥቂት ሳምንታት በፊት በሰጡት በዚሁ መግለጫ ተከታዩን ምላሽ ሰጥተው ነበር። ሌሎች ጋዜጠኞችን በሚመለከት ያነሳቸኋቸው ጥያቄዎች ዋናው የእነሱ ጉዳይ ያው ሲቀርብ ነው የሚታየው። እስካሁን የቀረበ ነገር አላስታውስም። ነገር ግን ምንድን ነው በማናቸውም ጊዜ የመንግስት አቋም የሕግ የበላይነትን የማስከበር መርህ ነው የሚከተለው። ከማንም ጋር ቂም በቀልና ቁርሾ አይፈልግም። በተደራጀ መንገድ የትጥቅ ትግል ውስጥ የገቡ የፖለቲካ ፓርቲዎችም ሆኑ ሌሎቹም ህገ መንግስቱን አክብረውና ለህገ መንግስቱ ተገዢ ሆነው በሰላማዊ መንገድ ትግል ለማካሄድ ዝግጁ እስከሆኑ ድረስ መንግስት በማናቸውም ጊዜ የሰላም እጆቹ የተዘረጉ ናቸው የሚል የክቡር ጠቅላይ ሚኒስትራችን አስተምሮ አለ። ስለዚህ በማናቸውም ጊዜ ለህዝቦችና ለሀገራችን የሚጠቅም ሆኖ እስከ ተገኘ ድረስ የሚቀርቡ ጥያቄዎችን ለማስተናገድ ፖለቲካዊ ቁርጠኝነቱም ሆነ ተግባራዊ እንቅስቃሴው አለ። ስለዚህ የእነዚህ ሰዎች ጉዳይ የመጨረሻ መልክ መያዝ መቻል አለበት። ለሌላው እንደምናደርገው ሁሉ ለሀገርና ለህዝብ ይጠቅማል ተብሎ በሚታመንበት ጊዜ ጥያቄው ከቀረበ ዝግ ላይደረግ ይችላል። እስካሁን ስላልቀረበ ግን እና የታየም ነገር ስላልሆነ ለዛሬ የምንገልጸው ነገር አይደለም። ሚኒስትሩ በዚያ መግለጫ እንዳሉት የስዊድን ጋዜጠኞችን ቢሆኑ ከተፈረደባቸው ፍርድ የተወሰነው መፈጸም አለባቸው የሚል እምነት በመንግስት በኩል ተይዞ ነበር። ጥያቄው ከቀረበና ተቀባይነት ካገኘ በኋላ ጊዜው እንዲገፋ የተደረገውም በዚህ ምክንያት እንደሆነ አስረድተዋል። የይቅርታ ቦርዱ ሰብሳቢ የሆኑት የፍትህ ሚኒስትር ብርሃን ኃይሉ በዚህ ጉዳይ ላይ ተጨማሪ ማብራሪያ ይሰጡኝ ዘንድ ለቃለመጠይቅ ጥያቄ አቅርቤ ያለው ከተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ